የቤቱ የቤት ግድግዳ ረጅም ነው። በምድር ቤት ውስጥ እሠራለሁ። ምድር ሽንት ቤቱ የት ነው? ትናንትና አንድ ትልቅ ቁምሳጥን ገዛሁ። የቤቱ መጋረጃ ቆሽሿል። ከውጭ አገር የመጣ ምንጣፍ ወንድሜ ሰጠኝ። የቤቱ ወለል ሰፊ ነው። ጫማዬን አስወለውላለሁ። ማስወልወል። ልብሱን አስጠረገ። ማስጠረግ እኔና ቶ ዮሐንስ ውል ተፈራረምን። መፈራረም questions and answers የምትፈልጉትን የክራይ ቤት አይነት አገኛችሁ? የለም ገና በመፈለግ ላይ ነን። ለማ ያገኘላችሁን ቤት አልወደዳችሁትም? የግድግዳው ቀለም አረንጓዴ ስለሆነ አልወደድነውም። ለመሆኑ የት ሰፈር ብታገኙ ትፈቅዳላችሁ? አንተ ወደምትኖርበት ሰፈር ቢገኝልን ደስ ይለናል። ለመሆኑ ካንተ ቤት ጀርባ ያለው ቤት የሚከራይ ነው? አዎ፣ የሚከራይ ነው። ውስጡን ገብታህ አይተኸዋል? የለም፣ ገብቻ አላየሁትም። ነገ ከባለቤቱ ቁልፍ ተቀብለህ ልጠራኝ ትችላለህ? እሺ፣ ዛሬ ማታ ስልክ ደውልላቸውና ቁልፉን እንዲልኩ አደርጋለሁ። ስንት ክፍሎች ይኖረው ይመስልሃል? ቤቱ በጣም ትልቅ ስለሆነ ሆነ ቢያንስ አስር ክፍሎች ይኖሩት ይሆናል። መንገዱስ መብራት አለው? አዎ፣ መብራት አለው። ሰፈሩ ሌሊቱን በሙሉ ብርሃን ነው ማለት ነዋ። አዎ፣ ብርሃን ነው። ታዲያ የቤቱን ክራይ ጠይቀው መልሱን አገኙልኝ? የለም ረሳሁት። ታዲያ መቼ ልትጠይቅልኝ ነው? ነገ ጠይቄ ነግርሃለሁ። ስንት መኝታ ቤትና መታጠቢያ ቤት አለው? እፎቅ ላይ ሦስት መኝታ ቤትና ሁለት መታጠቢያ ቤት አሉት። ምድር ቤቱ ስንት ክፍሎች አሉት? ምድር ቤቱ አንድ ማረፊያ ቤት ምግብ ቤት እና አንድ ሽንት ቤት አሉት። እመኝታ ቤቶች ውስጥ ቁም ሳጥኖች አሉ? አዎ፣ በሶስቱም ክፍሎች ውስጥ በጣም ጥሩ ጥሩ ቁም ሳጥኖች አሉ። እሺ። እኔ እዚህ ለመግባት ብፈልግ ለውሃና ለመምራት ማናችን ይከፍላል? እርስዎ ነው። ለዚህ እኔ የከፈልሁ እንደሆን የቤቱ ኪራይ ስንት ይሆናል? ሶስት መቶ ብር ይሆናል። ለውሃና ለመብራት በወር የሚፈጀው ሀያ አምስት ብር ብቻ ነው። አዎ፣ ከዚያ በላይ አይወስድም። እርሶ በስንት መከራየት ይፈልጋሉ? በሁለት መቶ ሰባ አምስት ብር ቢያከራዩኝ ይገባበታለሁ። እርስዎ ባሉት ዋጋ ባከራየው የመብራቱን ዋጋ ይችላሉ? የለም፣ ሁሉንም እርስዎ ይቻሉ። መስኮቶቹ በሙሉ መጋረጃ አሏቸው? አዎ፣ ሁሉም ባለመጋረጃ ናቸው። ማረፊያ ቤቱስ ምንጣፍ አለው? ማረፊያ ቤቱ ምንጣፍ የለውም። የመዝጊያዎቹ ቁልፎች በሙሉ ደህና ይሰራሉ? አዎ ሁሉም አዲስ ነው። ታዲያ ወለሉን መቼ በሰም ያስጠርጉታል? ነገ ቀኑን በሙሉ እሱን ሳስጠርግና ሳስወለውል እውላለሁ። እበሩ ላይ መብራት ስለሌለ እንዳስገባለሁ ይፈልጋሉ? አዎ በጣም ደስ ይለኛል። ታዲያ ቤቱን አስጠርገው ሲጨርሱ ሊነግሩኝ ይችላሉ? አዎ፣ ነገ ማታ አስታውቀዎታለሁ። የቤቱን ኪራይ የምከፍለዎት በየወሩ መጀመሪያ ነው ወይስ መጨረሻ? በየወሩ መጀመሪያ ላይ ነው። በወሩ መጀመሪያ ግማሹን፣ መጨረሻ ደግሞ የቀረውን ልከፍለ እችላለሁ። ለእርስዎ ምቹ ከሆነ እኔ ግድ የለኝም። እንግዲያስ ውሉን መቼ እንፈራረም? እኔ አሁንም ቢሆን ግድ የለኝም።